መጽሐፈ ሳሙኤል ካልዕ ምዕራፍ ሃያ አንድ በዳዊትም ዘመን ሦስት ዓመት ያህል ቀጥሎ ቀጥሎ ራብ ሆነ። ዳዊትም የእግዚአብሔርን ፊት ጠየቀ። እግዚአብሔርም የገባዖንን ሰዎች ስለገደለ ገደለ በሳኦልና በቤቱ ላይ ደም አለበት አለ። ንጉሡም የገባዖንን ሰዎች ጠራ። የገባዖን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች ምለውላቸው ነበር። ሳኦል ግን ለእስራኤል ልጆችና ለይሁዳ ስለ ቀና ሊገድላቸው ወዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተስረያውስ ምንድን ነው አላቸው። የገባዖን ሰዎችም በእኛና በሳኦል ወይም በእኛና በቤቱ መካከል ያለው የብርና የወርቅ ነገር አይደለም። ከእስራኤልም ወገን እኛ የምንገድለው የለም አሉት። እርሱም የምትናገሩትን አደርግላችኋለሁ አለ። ንጉሡንም እኛን ካጠፋ በእስራኤልም ዳርቻ ሁሉ እንዳንቀመጥ መፍረሳችንን ካሰበው ሰው ልጆች ሰባት ሰዎች አሳልፈህ ስጠንና ከእግዚአብሔር በተመረጠው በሳኦል አገር በጊብዓ ለእግዚአብሔር እንሰቅላቸዋለን አሉት። ንጉሡም እሰጣችኋለሁ አለ። ንጉሡም በሳኦል ልጅ በዮናታንና በዳዊት መካከል ስለ ነበረው ስለ እግዚአብሔር መሐላ የሳኦልን ልጅ የዮናታንን ልጅ ሜምፊቦስቴን አዳነ። ንጉሡም ለሳኦል የወለደ ሚስቴክ የወለደቻቸውን የኢዮሄል ልጅ የሪጽፋን ሁለቱን ልጆች ሄርሞንንና ሜምፊቦስቴን ለመሐላታዊውም ለበርዘሊ ልጅ ለኤስድሪኤል የወለደቻቸውን የሳኦልን ልጅ የሜሮብን አምስቱን ልጆች ወሰደ፣ ለገባዖንም ሰዎች እጅ አሳልፈው ሰጣቸው። በእግዚአብሔርም ፊት በተራራው ላይ ሰቀሏቸው። ሰባቱም በአንድነት ወደቁ። እህል በሚታጨድበት ወራት በገብሱ መከር መጀመሪያ ተገደሉ። የኢዮሄልም ልጅ ሪጽፋ ማቅ ወስዳ ከመከር ወራት ጀምሮ ዝናብ ከሰማይ እስኪዘንብ ድረስ በድንጋይ ላይ ዘረጋችው። በቀንም ወፎች በሌሊትም አራዊት ያርፉባቸው ዘንድ አልተወችም። የሳኦልም ቁባት የኢዩሄል ልጅ ሪጽፋ ያደረገችውን ለዳዊት ነገሩት። ዳዊትም ሄደ ሳኦልንም በጊልቦዓ በገደሉ ጊዜ ፊልስጤማውያን ከሰቀሉአቸው ስፍራ ከቤትሳን አደባባይ ከሰረቁት ከኢያቢስ ገለአድ ሰዎች የሳኦልንና የልጁን የዮናታንን አጥንት ወሰደ። ከዚያም የሳኦልንና የልጁን የዮናታንን አጥንት ይዞ መጣ። የተሰቀሉትንም ሰዎች አጥንት ሰበሰቡ። የሳኦልንና የልጁን የዮናታንን አጥንት በብንያም አገር በጼላ በአባቱ በቂስ መቃብር ቀበሩት። ንጉሡም ያዘዘውን ሁሉ አደረጉ። ከዚያም በኋላ እግዚአብሔር ስለ አገሩ የተለመነውን ሰማ። በፍልስጥኤማውያንና በእስራኤልም መካከል ደግሞ ሰልፍ ነበር። ዳዊትም ከእርሱም ጋር ባሪያዎቹ ወረዱ፣ ከፍልስጥኤማውያንም ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረው ምስቴክ ይሽቢብኖብ ዳዊትን ይገድል ዘንድ አሰበ። የጦሩም ሚዛን ክብደት ሦስት መቶ ሰቀል ናስ ነበር። አዲስም የጦር መሳሪያ ታጥቆ ነበር። የጽሩያ ልጅ አቢሳ አዳነው። ፍልስጤማውያንም ምስቴክ ፍልስጥኤማዊውንም መትቶ ገደለው። ያን ጊዜም የዳዊት ሰዎች አንተ የእስራኤልን መብራት እንደታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም። ምስቴክ እንደገና ደግመዋለሁ። ያን ጊዜም የዳዊት ሰዎች አንተ የእስራኤልን መብራት እንዳታጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብለው ማሉለት። ከዚህም በኋላ እንደ ገና በጎብ ላይ ከፍልስጥኤማውያን ጋር ሰልፍ ሆነ። ኩሳታዊውም ሴቦካይ ከራፋይም ወገን የነበረውን ሳፍን ገደለ። ደግሞም በጎብ ላይ ከፍልስጥኤማውያን ጋር ሰልፍ ነበር። የቤተ ልሔማዊውም የየአሬ ኦርጊም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌትን ሰው ጎልያድን ገደለ። ደግሞም በጌት ላይ ሰልፍ ሆነ። በዚያም በእጁና በእግሩ ስድስት ስድስት ሁላ ሁሉ ሀያ አራት ጣቶች የነበሩትን አንድ ረጅም ሰው ነበር። እርሱም ደግሞ ከራፋይም የተወለደ ነበር። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። እነዚያም አራቱ በጌት ውስጥ ከራፋይም የተወለዱ ነበሩ፣ በዳዊትም እጅ በባሪያዎቹም እጅ ወደቁ።